ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ሰሞኑን የነገሰውን ጉንፋን በድል የተወጣችው መስታወት አድርጋው እዚህ ጋቢና ተሳፍራለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደምናመሻችሁ አድማጮቻችን፣ ከጉንፋን እንግዲህ ይሰውራችሁ። በምሽቱ የጋቢና ጉዞ ወደ አፋር ክልል እናመራለን። በኢትዮጵያ የተለያዩ አካባቢዎች ዘጋቢዎች ተዘዋውረው ለመዘገብ የሚገጥሟቸውን ፈተናዎች የሚያሳይ ታሪክ ከአፋር ይዘናል። ፖሊስ መኪና አለ፣ ክላሽ የወደሩ ሰዎች አንተነህ፣ ባለ መኪና የኔ ትንሽ መኪና አለች። የጀርመን ድምፅ ሬዲዮ ዶቼ ቬለ ጋዜጠኛ ለስራ በሄደበት አፋር ክልል ለሰዓታት በፖሊስ ቁጥጥር ስር ውሎ የተፈታበትን ሁኔታ ያብራራልናል። የመታሰር ነገር ከተነሳ በኢትዮጵያ የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ በአስር ሺዎች የሚቆጠሩ በየጊዜው ሲታሰሩና ሲፈቱ ቆይተዋል። መንግስቱ የተሀድሶ ስልጠና ወስደው ተመረቁ ሲል ታሳሪዎቹ ስለ ይዞታቸውና የንቃት ትምህርታቸው እንዲህ ይላሉ። በአማርኛ የሚማሩም አሉ የአብዮት ቀለም እና የኢትዮጵያ ታሪክ እና የደርገጎ የወጣቶች ምንነት ለደህንነቱ በመስጋት ድምፁ እንዲቀየር የጠየቀ ግለሰብ የሰጠው አስተያየት ነው። በሌላኛው ዘገባ በዩናይትድ ስቴትስዋ የሎስ አንጀለስ ከተማ 59ኛው የግራሚ የሙዚቃ ሽልማት ተካሂዷል። እነማን አሸነፉ? የዓመቱ ምርጥ ሙዚቀኞች ሲሸለሙ ሲያመሹ አንጋፋው አልጀሮ ከዚህ ዓለም በሞት ተለይቷል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የራስ ገዟ የሶማሌላንድ ሪፐብሊክ ፓርላማ የተባበሩት አረብ ኤምሬቶች በርበራ ወደብ ላይ የአየር የባህር ኃይል ሰፈር እንደምታቋቁም የቀረበውን ስምምነት በሙሉ ድምፅ ፈቅዷል። የሶማሌላንድ ፕሬዚዳንት አህመድ መሐመድ ሲላኒዮ ትናንት እሁድ ስምምነቱን ለሁለቱም ምክር ቤቶች ሲያቀርቡ መዋለ ንዋይ ልናፈስ ይገባል። ሀገራችንን የሚጎዳ ምንም ክፉ ነገር አያስከትልም ብለዋል። በርከት ያሉ የምክር ቤት አባላት እቅዱን በተቃወሙ ፕሬዚዳንቱ ላይ በእንዴት ሲጮሁ የጸጥታ ኃይሎች በአዳራሹ ውስጥ ገብተው አስወጥተዋቸዋል። ከዚያም እቅዱ ከ1ከ151 አባላት አንድ መቶ አርባ አራቱ ደግፈው ታልፏል። ስምምነቱ ከተፈረመ የተባበሩት አረብ ኤምሬቶች የጦር ኃይል ከአፍሪካ ቀንድ ውስጥ ጠንከር ያለ ይዞታው እንዲኖር ይረዳል ተብሏል። በሌላ ዘገባ ደግሞ ሰሜናዊው ሶማሊያ በሳሶ ከተማ ዛሬ ወታደራዊው ፍርድ ቤት በሰባት ተጠርጣሪ የአልሻባብ ነውጠኞች ላይ የሞት ቅጣት በየነ። የፑንትላንድ ወታደራዊ ፍርድ ቤት ዋና ዳኛ አብዱ አብዲ ፈታህ ሀጂ አደን ሰባቱ ተከሳሾች በፑንትላንድ ከፍተኛ ባለስልጣናት ግድያ መሳተፋቸው ተረጋግጦባቸዋል ብለዋል። በሰላሳ ቀናት ውስጥ ይግባኝ መጠየቅ እንደሚችሉ አለዚያ ፍርዱ ተፈጻሚ እንደሚሆን ዳኛው ገልጸዋል። ብይኑ ከመነበቡ በፊት አንዳንዶቹ ከወንጀሉ ንጹሕ ነን ብለው ሲጮሁ ተሰምተዋል። የተከሳሽ ጠበቃም በሰዎቹ ላይ የቀረበ አሳማኝ ማስረጃ በሌለበት የተሰጠ ፍትሐዊ ያልሆነ ብይን ነው ሲሉ ተቃውመዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ የናይጄሪያንና የደቡብ አፍሪካን ፕሬዚዳንቶች በስልክ እንደሚያነጋግሩ ዋይት ሀውስ አስታወቀ። የናይጄሪያ ፕሬዚዳንት መሐመዱ ቡሃሪ እንደ አውሮፓውያን ዘመን አቆጣጠር ባለፈው ጥር 19 ለሕክምና ወደ ለንደን ከተጓዙ ወዲህ ታይተውም ሆነ ድምጻቸው ተሰምቶ ስለማይታወቅ ፕሬዚዳንት ትራምፕ ያነጋግሯቸዋል የሚለው ዜና ለየት ያለ ትኩረት አግኝቷል። ወደ ዩናይትድ ስቴትስ እንዲሁ ስናመራ የዩናይትድ ስቴትስ የኢሚግሬሽን ካለፈው ሳምንት ጀምሮ ባካሄዱት አሰሳ በተለያዩ የአሜሪካ አካባቢዎች ያለ ህጋዊ ፈቃድ የሚኖሩ ብዙ መቶ የውጭ ሀገር ሰዎችን አስረዋል። እርምጃው የተወሰደው አትላንታ፣ ቺካጎ፣ ኒውዮርክና ሎስ አንጀለስ ከተሞችን ጨምሮ ቢያንስ በስድስት ክፍላተ ሀገራት ውስጥ ነው። ከአንድ መቶ ስልሳ በላይ ሰዎችም ታስረዋል። የዋይት ሀውስ ከፍተኛ አማካሪ ስቴፈን ሚለር ለ ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ የኢሚግሬሽን ኃይሎች እርምጃ ያተኮረው በተደራጁ ወንጀለኛ ቡድኖች፣ በሱስ አስያዥ መድኃኒት ነጋዴዎችና ወሲባዊ ወንጀለኞችን ፈጽመው በተገኙ ላይ ነው ብለዋል። እንግዲህ ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድረጋውና ይህን ወቅሰማ እግዚአብሔር ነን አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ ቀዳሚው ዘገባችን ከማለፋችን በፊት ቆየት ብላ በጋቢና የምትሳፈር አንዲት ኢትዮጵያዊት ሰዓሊን እናስተዋውቃችሁ። ዱቄት ቡና፣ ዱቄት ፈጨ ቡና ነጭ ጠረጴዛ ላይ ነው የምስለው። ግላስ ነገር የሆነ ልሙጥ ነገር ቡናውን መንቀሳቀስ አለበት። እኔ በጂን ሙቭ ሳረደው እንደፈለግ ፍሌክሲብል እንዲሆን የፈለጉበት ቦታ እንዲወስደው ማለት ነው። ቆየት ብላ እዚህ ጋቢና ትሳፈራለች። አሁን ወደ አፋር ክልል እናምራ። የጀርመን ድምጽ ሬዲዮ ዶቼቨለ ጋዜጠኛ ለስራ በሄደበት የአፋር ክልል ለሰዓታት በፖሊስ ቁጥጥር ስር ከዋለ በኋላ መፈታቱን አስታውቋል። እንግልትና ማዋከብ እንደደረሰበት ለቪኦኤ የተናገረው ዮሐንስ ገብረ እግዚአብሔር በኢትዮጵያ የጋዜጠኞች ደህንነት አሳሳቢ መሆኑን ጨምሮ ገልጿል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ የተፈጠረውን ችግር በቅርበት እየተከታተሉ እንደሆነም አሳውቋል። የአፋር ክልል ኮሚሽነርን በስልክ ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኳል። የጀርመን ድምፅ ሬዲዮ ጋዜጠኛ አቶ ዮሐንስ ገብረ እግዚአብሔር ወደ አፋር ክልል ሄዶ የነበረው በክልሉ የተከሰተውን ድርቅ እና ያስከተለውን ችግር ለመዘገብ እንደሆነ ለቪኦኤ ተናግረዋል። በክልሉ ዋና ከተማ ሰመራ እንደደረሰም ወደ ክልሉ የአደጋ መከላከል ቢሮ ኃላፊ ጽህፈት ቤት ሄዶ የቃለ ምልልስ ቀጠሮ ተቀብሎ እንደነበረ ይገልጻል። በዚህ መሃል ያጋጠመውን ዮሐንስ በዝርዝር ያብራራል። በመሀል የሰመራ ዩኒቨርሲቲ ፕሬዚዳንት ታስሯል፣ የሚል ዜና ሰምተናል። ና እንግዲህ ሁለቱም ሳይድ የአሳሪውም፣ ታሳሪውም ቦት ሳይድ ባላንስ የሆነ ዜና ስራ በዛውም ተብሎ ከኤዲተር ተነገረኝ። እንግዲህ እኔ በዚህ ሰዓት የዩኒቨርስቲ ኮንታክትም አልነበረኝም። እኔ ብዙ ጊዜ አፋ ስለምመላለስ ብዙ ጓደኞች አሉኝ። አፋ ብዙ ጓደኛ ጠየቅኩት። ሲጠይቅ የህዝብ ግንኙነት ኃላፊው ስልክ አልነበረውም ለጊዜው። ሌሎች ጓደኞች ሲጠይቅ፣ አይ ወደ ቤት ሲሄድ አይተነዋል፣ ና ቤት ታገኘዋለህ፣ ቢሮ የለም ይሉታል። ይሄ ጓደኛ ይዞኝ የት ሄዳል፣ እሱ ቤት ማለት ነው። አሁን ስለመታሰራቸው ምናምን ለመዘገብ ነው የመጣሁት ከዶቼ ቬለ ነው የመጣሁት ብዬ መታወቂያ ይሄን አሳይቼ፣ ሁሉም ነገር አስረዳሁት። እሱ ምናለኝ ይሄ ፔንዲንግ ኬዝ ነው፣ በፍርድ ቤት የተያዘ ጉዳይ ነው። እንደ አጋጣሚ ሆነው ግን የዕለት ዕለት በዋስ ተፈቷል። ፕሬዚዳንቱ ጥር አስራ ስምንት ነበር የታሰሩት፣ የዕለት ዕለት ትላንትና ተፈቷል በዋስ በዋስ ቢፈቱም፣ አሁን ምን ተብለውም እንደተፈቱ በዋስ መፈታታቸው እንጂ ዝርዝሩ አላቅም። ስለዚህ ኢንተርቪው ልሰጠህ አይችልም ብሎን፣ በቃ የታሰሩበት ኬዝ ግን ነገረኝ። ከክልሉ የአደጋ መከላከል ጽህፈት ቤት ሲወጣ ያጋጠመውን ግን ጨርሶ ያልጠበቀው እንደነበረ ዮሐንስ ይናገራል። ፖሊስ መኪና አለ፣ ክላሽ የወደሩ ሰዎች፣ አንተነ ባለ መኪና ወይ ትንሽ መኪና አለች፣ መኪና አንተ ምናምን። አዎ ናዚባ አንቆል መኪናው ሞከር አልገባም አልኩት። ማን ናችሁ? እነማን ናችሁ? ለምንድነው የምትወስድኝ? የት ነው የምትወስድኝ? የት ነው የሄደው? የፍርድ ቤት ትእዛዝ ሳላቸው ወይ ፖሊስ ታርጋ ስላየሆነ የፖሊስ ናቸው ብዬ ላምንም ወይ ዩኒፎርም የላቸው ሲቪል ለብሰው ክላሽ ከመያዛቸው ውጪ ውጭ ሌላ ምንም ነገር የለም። አልወጣም አልኩት። ከዛ የጋቢና ውስጥ ለካ የልዩ ኃይል አዛዥ አለ የክልሉ የልዩ ኃይል አዛዥ ታቸው፣ ወረዱና ተረጋጋ አሉኝ። ተዉት፣ በራስ መኪና ተከተለኝ። ወዴት ነው የምከተሉት? ምን አረኩ ምን ማን ነው? በቃ እዛ ይነገርሃል፣ ግባና በራስ መኪና ከዚህ በላይ ጉንጭ አልፋ ሊሆንብኝ ስለሆነ ያው ሜጋ ፖሊስ የተመደበ የዩኒቨርስቲው የህዝብ ግንኙነት ኃላፊ ከነሱ በእነሱ መኪና ይዘውን ወደ ፖሊስ ኮሚሽን ነው የወሰዱን። እዛ ስንሄድ በቀጥታ ላፕቶፕ አምጣ ነው ያለኝ የልዩ ኃይል አዛዥ። ምንም ንግግር የለም የለም በዚህ ነው የተጠረጠርኩ የለም። እዛ በለሁለታችን ሁለት ክላሽ የወደሩ ሰዎች ነው እየጠበቁ ነው ያሉት። ላፕቶፕ የሰጠኋቸው፣ ገቡ ወደ ቢሮ። አንድ ሰዓት ይሆናል ጠበቅም፣ ምንም ነገር የለም። ከዛን የተጠራው፣ ገባሁ ለምን መጣ? ስለ ድርቅ ጉዳይ ለመዘገብ መጥቼ ነበረ። አጋጣሚ ደግሞ ከቢሮ እንደዚህ ሀሳብ መጣና እሱንም ለማጣራት ሲሄድ እንደዚህ እንደዚህ። እሺ ኢንተርቪው አድርገሃል፣ አምጣው። ኢንተርቪው ድምፁ ማንን ነው? ኢንተር በቃ ስለ ዩኒቨርሲቲ ፕሬዚዳንት በተመለ መታሰር በተመለከተ ኢንተርቪው አድርገሃል፣ አምጣ። ይሄን እየመረመረኝ ያለው ማን ነው? አምስት ይሆናሉ። የክልሉ ፖሊስ ኮሚሽን ኮሚሽነር፣ ምክትላቸው፣ የልዩ ኃይል አዛዥ እና ሌላ መምሪያዎች ኃላፊዎች መርማሪዎች ምናምን፣ ነገር አምስት ባር ስታሉ ኮማንድ ፖስት አባላት እንደሆነ አይተነከረም። ዮሐንስ ገብረ እግዚአብሔር ያያያዙ ሁኔታ ያስገረመውን ያህል በነጻ ተለቆ ሲሰናበትም የተሰጠው ማስጠንቀቂያ አስደንቆታል። በኢትዮጵያ ውስጥ የንግግርና ሀሳብን በነጻ የመግለጽ መብት ሲጣስ ማየት የተለመደ እንደሆነ ያስታወሰው ጋዜጠኛ የአፋር ክልል ፖሊስ የሰጠውን የስራ መመሪያም እንዲህ ይተርካል። የፈቱን በሚገርም ማስጠንቀቂያ ነው። ምናልባት በተለያዩ ምክንያት የፍሪደም ኦፍ ስፒች ሲጣፍ እናያለን። እኔ በግሌ እንደዚህ አጋጥሞኝ አያውቅም። ስለ መጣህበት የድርቅ ጉዳይ መዘገብ ትችላለህ፣ የዩኒቨርስቲ ፕሬዚዳንት ጉዳይ ግን አንፈቅድልህም። እዚህ ላፕቶፕህም ንብረትም ይዘህ መሄድ ትችላለህ ተብሎ ያው የልብ ህመምተኛው ሰውዬም ጨምሮ ዩኒቨርሲቲው የህዝብ ግንኙነት ኃላፊን ጨምረ ዘጠኝ ሰው በአጠቃላይ በነጻ ለቀቁህን ማለት ነው እንግዲህ አቶ ዮሐንስ የደረሰበትን ችግር ለመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ለዶክተር ነገሪ ሌንጮ እንዳስታወቀ ጽህፈት ቤቱ ለውጭ የመገናኛ ብዙሃን ወኪሎች የሚሰጠውን መታወቂያ ለአፋር ክልል ፖሊስ ኮሚሽነርና ለክልሉ ልዩ ኃይል አዛዥ ቢያሳይም በቁም ነገር እንዳልታየ ማስረዳቱን እንደገለጸላቸው ተናግረዋል። እርሳቸውም ጉዳዩን እንደሚከታተሉት እንዳስታወቁት አስታውሰዋል። ቪኦኤም ይህን በተመለከተ ሚኒስትሩን በስልክ ጥያቄ አቅርቦላቸዋል። ለጊዜው በጽህፈት ቤታቸው እንደማይገኙ ያስታውቁት ዶክተር ነገሪ ሌንጮ የችግሩን መንስኤ በቅርበት እየመረመሩ መሆናቸውን ገልጸዋል። ስራውን እንደሚወድና የሚሰራውንም እንደሚያውቅ የሚናገረው ዮሐንስ ፍርሃት እንደሌለበት፣ በስራው ምክንያት የሚመጣውንም ጉዳት ለመቀበል ዝግጁ እንደሆነም ያስረዳል። ይሁንና ለደህንነቱ ስጋት እንዳለው አይሸሽግም። እርግጥ ነው፣ የደህንነት ስጋት ይሰማሃል። ትናንትና አሁን አፋሮቹ በጣም የሚገርም ተንከባክቦ ምን ብለው በቃ ውጣ፣ ሌላ ነገርም ሰበብ ሊያመጡብ ይችላል ተብሎ ሌሊቱን ሙሉ ነው እንግዲህ። በጅቡቲ መስመር አስበው መኪና የሚንቀሳቀስበት ለሕይወቴ አደጋ በሚያመጣ ሁኔታ ነው ስነዳ የመጣሁትና እንዴት ደህንነት ሊሰማ ይችላል? እንደዚህ የሆነ እየሰራ የአፋር ክልል ፖሊስ ኮሚሽን ኮሚሽነርን አቶ መሐመድ አልዋፍካይም በተፈጠረው ችግር ዙሪያ ልናናግራቸው በተደጋጋሚ ስልክ ብንደውልም ስልኩን አላነሱትም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋዜጠኛው። ወደ ሌላኛው ዘገባችን ስንሄድ በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የታሰሩ ከ11 ሺ በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር የተሃድሶ ስልጠና ወስደው መለቀቃቸው ተገልጿል። ከዚህ ውስጥ የበዛውን ቁጥር የሚይዙት በጦር ላይ የማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ሴክረተሪያት በጥር ወር መጨረሻ ለሀገር ውስጥ መገናኛ ብዙሀን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦር ላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ያጠናቀረችውን ዘገባ የመጀመሪያ ክፍል በሐሙስ ምሽት ፕሮግራማችን ማስደመጣችን ይታወሳል። ሁለተኛውን ክፍል ለዛሬ በገባ ነው ቃል መሰረት ቀጥለን እናቀርባለን። ከጦላይ እስር ቤት ከተለቀቁት መካከል የ45 ዓመቱ ጎልማሳ የተሃድሶ ስልጠና የሚል መጠሪያ በመንግስት የተሰጠውን ትምህርት ከመጀመራቸው በፊት የነበረውን ሁኔታ ያስረዳሉ። ግለሰቡ ለደህንነታቸው በመስጋታቸው ድምጻቸው ተቀይሯል። ትምህርቱን ሳይጀመር በፊት ጥፋታችሁን ያጠፋችሁት በቃ ጨቆ የሚባል ነገር አለ። እኔም ይሄን አጠፍቼ ያለው ይሄኔም ይሄን አጠፍቼ ያለው ብላችሁ ግልጽ በግልጽ ተናገሩ ተባልን። ምንም ያላጠፋ ሰውም ሰላማዊ ሰልፍ ራሱ ያልወጣ ሰዎች ነው እኛ ውስጥ ያሉት። እኔ በበኩሌም እንደዛው ያን ሰልፍ ራሱ ወጥቼ አላውቅም። ሁላችሁም ተብለን የጥፋት አካሎች ናችሁ እዚህ የተሰባሰባችሁ ህዝብ ነው እናንተን አጋልጦ ወደዚህ የላካችሁት ሁሉም የጥፋት ኃይሎች ናችሁ፣ ተባል አሁን። ከዛ ምንም ያላጠፋና ያጠፋም ያው እኩል ስለሆናችሁ ጥፋታችሁን አምናችሁ ወደ ትምህርት ቤት ገቡ ይሻላችኋል። እዛ ላይ ያልተሰማራም አንተም በሀሳብ የረታሃል ተሰራ ነገር እናንተን ስለ አስደሰተ እንደሰራ ሰው ፋብሪካ ያቃጠለም ስለ በሀሳብ የረዳም እንደሰራ ነው የሚቆጠረው። እነተባል ነው እስረኞቹ። በመጀመሪያው ዙር ጥፋተኛ መሆናቸውን ካመኑ በኋላ በቀጥታ ወደ ትምህርት እንደገቡ ይናገራሉ። ትምህርቱ በአማርኛና በአፋን ኦሮሞ ለሁለት ተከፍሎ እንደተሰጣቸው ይገልጻሉ። ትምህርቱን በተመለከተ ከአርባ አምስት ዓመቱ ጎልማሳ ጋር የተነጋገርነው እንዳልه አቅርቤዋለሁ። ከዛ በኋላ ትምህርት ስድስት መጽሐፍ አለ፣ ያንን ትማራላችሁ ተብሎ ከዛ መጽሐፉ መጥተውልን ሰላሳ ቀን ያንን ስድስቱን መጽሐፍ አስተምሩን። ከዛ በኋላ ነው እንደገና ተመልሰን አንድ ሳምንት እንደዚህ ነው የተቀመጥነው። በ በጠቅላላው አርባ ሶስት ቀን ነው የቆየነው። እዛ ምንድን ነው የተማራችሁት? አንዱ ወራይ ሳሉ የሚባል አለ። የመጀመሪያው ወራይ ሳሉ ነው የሚባለው። ምንድን ወራይ ሳሉ? ወራይ ሳሉ ማለት የአብዮት ቀለም። በኦሮምኛ ነው የተማራችሁት? በኦሮምኛ ነው የተማርነው። ወራይ ሳሉ ነው ብለን ነው የተማርነው። በአማርኛ የሚማሩ አሉ። የአብዮት ቀለም እና የኢትዮጵያ ታሪክ እና የደርገጎ የወጣቶች ምንነት እንደዚህ እንደዚህ በቃ ዝም ብሎ የሆነ ነገር ሳስበው ያነብብልናል። እኛ ከአስር ነው የምንጽፈው። እንደዚህ እንደዚህ እያልን ነው ጊዜውን ያሳለፍነው እና በመጨረሻ ላይ አሁን የደርገጎ የደርገጎ ምንነት ነው ያልከኝ። የወጣቶች ምንነት ማለት ነው ወጣቶች የሚጫወቱት ሚና ምን ምን አይል ነው በኦሮመኛ ሾሪ ደርገጎታ ሾሪ ደርገጎኒ ተበቱ ማልፈካታ ማን ነው የሚያስተምራችሁ? baka kapolisot 'yung sino ng antenna civiliselsot habal sa 'yung sa marton o kalaha de እንደ አስተማሪ ተብሎ ምነ እንዳያስተምሩ የኢትዮጵያ ታሪክን እንዴት ነው የኢትዮጵያ ታሪክ ያስተማሯት፣ ምን ምኑን ነው የኢትዮጵያ ታሪክ ማለት፣ የድሮ መንግስትና የዚህ መንግስት በማወዳደር ድሮ የድሮ መንግስት ህዝቡ ላይ ምን አይል ጉዳት እንዳደረሰ፣ የአሁኑ መንግስት ለህዝብ ምን እንዳደረገ፣ ህዝቡንስ ምን ምን እንደበደለ፣ ለምን ህዝቡ መንግስት ላይ ለምን እንደተነሱ፣ ካለፈው መንግስት ይሄ እንደሚሻል በቃ አምነን ለምንድን ነው አሁን እንደዚሁ አብረን በቃ ያለ ረብሻ ይህ መንግስት ብዙ ነገር ነው ለእናንተ ያደረገው። ረብሻ ሳታረጉ የሚጠይቁትን ጥያቄ በአግባብ ጠይቃችሁ አንድ ረብሻ ሳታረጉ ብትኖሩ አይሻልም ወይ ነው። ይህን የሚመስል ነው። ከትምህርቱ ምን ቀሰምክ? የሚረባ ነገር ይሄ ነው ውስጥ ያለው ብዬ እኔ የምነግርሽ ነገር የለም። መጨረሻ በቃ እንደ አባቱ ለልጅ እንደሚመክረው የመከሩኝ ነው። እኔ በቃ እሱም ብቻ ነው ለሰው ይጠቅማል ብዬ የወሰድኩት። በመጨረሻ ላይ ቁረኔል ተማም መባብል ግን የሚባል አለ እሱ ነው ቆንጆ ምክር መከረን። ስራ አትናቁ፣ ስራ አትናቁ። ስራ በመናቅ ሰው ሰው አይሆንም የኢትዮጵያ የስድ ስራ ስለም ነው፣ እንትን ወደኋላ የቀረ ነው። መንግስት የእናንተ ለእናንተ መስ ይመልሳል። እናንተ ብሳቱ እናንተ ብቻ ሳይሆን የእኛም ጭምር ነው። መንግስት የተጠየቀውን በአግባብ ቢመልስ እናንተ ማትነሱም ነበረ ብሎ መከረም። በመጨረሻ ቀላይ ማለት ነው። እሱ ብቻ ነው ልብ ውስጥ የቀራው በቃ። እኔ እሱም ብቻ ነው አሁን እንደ ትልቅ ነገር የወሰድኩት። ሌላው ተይ ረባ ነገር አይደለም። እኔ ደግሞ አልተማርኩም ባልተማርኩም ቢሆን ግን እድሜ ያልተማረኝም አለ። እዛ አሁን በቃ እንደምንም ብለን ያንኑን ያን ያንን በቃ አሳልፈን የአስቸኳይ ጊዜ አዋጁ ኮማንድ ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እስረኞቹ ከመለቀቃቸው አንድ ቀን አስቀድሞ ጥር 24 ቀን ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ስልጠናው ገንቢ ነበር ብለዋል። ሰልጥነው ከወጡ በኋላ ወደ ህብረተሰቡ ተከላክለው መጀመሪያ የነበራቸው ግንዛቤና በኋላ ከስልጠናው በኋላ ያገኙትን ግንዛቤ ይዘው ህብረተሰቡ ላይ ጥሩ ሚና የተጫወቱ ያሉበት ሁኔታ አለ። አድማጮች፣ በቀጣይ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን ይዘን እንመለሳለን። ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ትናንት ምሽት በሎስ አንጀለስ ከተማ 59ኛው የግራሚ የሙዚቃ ሽልማት ተካሂዷል። እነማን አሸነፉ? የጋቢና ዲጄ ዲጄ ፋቱ ዝርዝር አለው። በትናንትናው ዕለት በሎስ አንጀለስ ስቴፕል ሴንተር 59ኛው የግራሚ አዋርድ በደመቀ ሁኔታ ተካሂዷል። Oh, Bloody hell. Um, my dream and my idol is Queen Bee, and I adore you. And I, um, you move my soul every single day, and you have done for nearly 17 years. I adore you, and I want you to be my mummy, all right? Adil, a British student, I just want to get to pop music. I'm a world which with Beyonce, David, and I'm a rapper, and I'm so so so so. Lemonade, Beyonce! We all experience pain and loss, and often we become inaudible. My intention for the film and album was to create a body of work that would give a voice to our pain, our struggles, our darkness, and our history to confront issues that make us uncomfortable. <laughs> ከትላንቶቹ አሸናፊዎች መካከል የሂፕ ሆፕ አርቲስት የሆነው ከቺካጎ የተገኘው ቻንስ ደ ራፐር ደግሞ ሶስት አዋርዶችን አሸንፏል። በቤስት ኒው አርቲስት በተሰኘው ካታጎሪና በቤስት ሂፕ ሆፕ አልበም አሸንፏል። በሚገርም ሁኔታ የቻንስ በሚገርም ሁኔታ ቻንስ ደ ራፐር የተሰኘው ሙዚቃ ሙዚቃውን በሲዲም ወይም በዳውንሎድ አልሸጥም በኦንላይን ስትሪሚንግ ብቻ ነበር ሙዚቃውን ሲያስተላልፍ የነበረው ማሪ ሞሮስ ቤስት ካንትሪ አልበም ስትወስድ Oh my goodness, this is so crazy. Um, thank you to the Recording Academy. Um, Eleven years ago, I went to the first ever Grammy camp. It was the first time I ever flew on a plane. Ziggy Marley, the gummo, year region category was The Chainsmokers, the dance category was to loser my religion, best senior album. Kirk Franklin, the best gospel album in Australia. በተለያዩ ሀገራት የሙዚቃ ዝግጅቱን ለማቅረብ በእቅድ የያዘውን ጉዞ መሰረዙን ካስታወቀ ከቀናት በኋላ ነበር አልጀሮ ታሞ ሆስፒታል የገባው። ሎስ አንጀለስ በሚገኘው ሆስፒታል ለቀናት ብቻ ሕክምና የተደረገለት አልጀሮ በትላንትናው እለት በተወለደ በሰባ ስድስት አመቱ ከዚህ ዓለም ተለይቷል። አልጄሩ የተወለደውና ያደገው በሚልዋኪ በምትባል ከተማ ዊስከንሰን ግዛት ነበር። አባቱ የቤተ ክርስቲያን ቄስ፣ እናቱ ደግሞ የፒያኖ የሙዚቃ መሳሪያ መምህርት ነበሩ። ገና የአራት አመት ህጻን ሳለ አባቱ በሚያገለግሉበት ቤተ ክርስቲያን ውስጥ መዝሙሮችን በመዘመር ነበር የሙዚቃ ህይወቱን የጀመረው። በስነ አእምሮ ጥናት ወይም በሳይኮሎጂ የመጀመሪያ ዲግሪውንም አግኝቷል። በተለየ የአዘፋፈን ስልቱ በጃዝ የሙዚቃ ስልት ተወዳጅና የተለየ ነበር። ሰባት የግራሚ ሽልማት አሸናፊ የሆነው ጄሮ ከአድማጭ ጋር ያስተዋወቀው ዊጋት ባይ የተሰኘው እንደ አውሮፓውያን አቆጣጠር በ1977 የወጣው የመጀመሪያው የሙዚቃ አልበሙ ነበር። ጄሮ፣ ጃዝ ፖፕና አር ኤንድ ቢ የሙዚቃ ስልቶችን አሳምሮ በማቀንቀኑ የሶስቱም የሙዚቃ ስልቶች ምርጥ ድምፃዊ በመባል ብቸኛው የግራሚ ተሸላሚም ነበር። ለ ሃምሳ ዓመታት ሀያ ሙሉ የሙዚቃ አልበሞችን ያበረከተ በርካታ ነጠና ዜማዎችና ሙንላይትስ ለተሰኘው በርካታ ተመልካች ለነበረው የቴሌቪዥን ተከታታይ ድራማ የማጀቢያ ሙዚቃዎችን ያበረከተ ታላቅ ሙዚቀኛ ነበር። ጄሮ የጥበብ ተሰጦ በሙዚቃ ብቻ ሳይገደብ ወደ ትወናው ዓለምም ተቀላቅሎ ነበር። ጄሮ በህይወት ዘመኑ ቅድሚያ የሚሰጠው እርዳታ የሚሹ ሰዎችን በማገዝ ስራ ላይ እንደነበር እና የሚወደውን ሙዚቃ በሁለተኛ ደረጃ ሁልጊዜም እንደሚያስቀምጥ ደጋግሞ ይናገር ነበር። እንግዲህ ስራዎቹን ትቶልን አልፏል። አልጀሩ በጋቢና ደግሞ አንዲት ሌላ የሥነ ጥበብ ሰው እናስተዋውቃችሁ። እንደተለመደው በቀለም ብቻ ሳይሆን እንዲያውም የተፈጨ ቡናን ነው እንደ ቀለሟ የምትጠቀመው። በጣቶቿና በሌሎች ማንገዋለያዎች በመጠቀም በሽርክቱ የተፈጨ ቡናን ወደ ምስል ትለውጣለች። ገሊላ ካህሳይ ሀበሻ ፔንተር በሚል ስያሜ ነው በማህበረሰብ ድረገጽ የምትታወቀው። በኖርዌይ የጥበብ ስራዎቿን በማቅረብ ትታወቃለች። ከቡና ዱቄት ስለምትስላቸው ስዕሎች ከሱራፌል ሽፈራው ዲጄ ፋቱ ጋር ቆይታ አድርጋለች። በዱቄት ቡና ዱቄት ነው የምስለው። በተፈጨ በደቀቀ ዱቄት ማለት ነው። የቡና አዎ፣ የተፈጨ ቡና። ነጭ ጠረጴዛ ላይ ነው የምስለው ግላስ ነገር የሆነ ልሙጥ ነገር ቡናውን መንቀሳቀስ አለበት። እኔ በጂን ሙቭ ሳረደው እንደፈለ ፍሌክሲብል እንዲሆን የፈለጉበት ቦታ እንደወስደው ማለት እዛ ላይ ነው የምስለው ጠረጴዛ እዛ ላይ ነው ማለት። ከዛ ቀስ እያልኩኝ ቅርጹን አወጣዋለሁ፣ ፒክቸር አነሳለሁ። ከጨረስኩኝ በኋላ እዛ ሌላ ስዕል ስልበታለሁ። ስለዚህ የሚቀመጥ የሚሰቀል ስዕል አይደለም። እዛው ስሲውና ከዛ ደግሞ መለሰች ደግሞ አፍርሰች፣ ሌላ ትስያለች። ስለዚህ ወደ ሀሳብ ውስጥ የመጣውን ስዕል እዛው ጠረጴዛው ላይ በተፈጨው ቡና ነው የምትስዩ ማለት ነው። ለማብራራት ብዬ ነው ለአድማጮቻችን። አዎ ያ ትክክል ነው። እንዴት ጀመርሽ ይሄን ነገር? የጀመርኩት የዛሬ ሁለት አመት ኦር ሶስት አመት ይሆናል። ኖርማል ቁጭ ብዬ ቤቴ ውስጥ ቡና እየጠጣው በዱቄት የቡና ዱቄቱን ተደፋ ወረቀቴ ላይ ስኬች ማድረግበት ወረቀት ላይ እዛ ሀሳብ ውስጥ ገብቼ ስለነበር ሙቭ ማድረግ ጀመርኩኝ በእጄ ይመሳል እሺ ከዛ ገባኝ። አይዲያውን በዛ እንደምስል ገባኝና ቀጠልኩበት። ለምን በትልቅ ነገር አልስለውም ብዬ መጀመሪያ ወረቀት ላይ ነበረ የምሰራው። ስለዚህ እንዳጋጣሚ የመጣ ሀሳብ ነው ማለት ነው? ያ በአጋጣሚ ነው። ከዛ ጎግል አረግኩኝ ሌላ ሰው የሚሰራ እንዳለ ለማወቅ። ያው በጨው አለ የሚሰራ የሆነ ልጅ። በቡና አሁን አሁን ነው ያየው፣ የዛኔ አልነበረም ስለዚህ አንቺ ም ነሽ ሻ የጀመርሽው በቡና መሳሉን ማለት ይቻላል። ይቻላል። ብዙ ጊዜ ስትስይ ማይሽ ሙዚቃ ትከፍቻለሽ። በኋላ ሙዚቃ ያነሳሳሻል ስእል ለመሳል ያ በጣም እስኪ ንገሪኝ። ባለፈው እያየሽ ነበርና የክሪስማስ አካባቢ የክርስቶስን ውልደት እየሳልሽ ነገር ነውና መዝሙር ተከፍቶ ነበረ። ኦፍኮርስ ኮርስ መዝሙር ይሄዳል ከምትስዩ ስእል ጋር። ሶ የምትስዩን ስእል የሚያነሳሳሽ ሙዚቃ ነው ወይስ ዝም ብለሽ መጀመሪያ አሳዋለሽ ከዛ ሙዚቃ ፈልገሽ ትሰሪ ይላሳለሽ? ያው ሁለቱም ነው። አንዳንዴ ሙዚቃ ወይም መዝሙር ስሰማ የሚመጣልኝ አይዲያ አለ። አንዳንዴ ደግሞ እየሳልኩኝ ሙዚቃውን ከፍተዋለሁ። እሱን የሚመስል ይሆናል ከአይዲያ የሚመስል ነገር ከፍታለሁ። ለምሳሌ የጋሽ ሙላቱ አሳጥቄ፣ እሱን እየሰማው ነው አይዲያው የመጣልኝ። ለምን አልስለውም አልኩኝ። ከዛ በጣም ነው የምወደው ጃዝ መስማት እወዳለሁ። ስለዚህ ሙዚቃ የሚያነሳሳሽ አለ የምትሰሪ ስራ ማለት ነው በጣም የተያያዘ ነው። አርትና ሙዚቃ የተያያዘ ነው። በመጨረሻ እንግዲህ ገሊላ ወደፊት ምንድን ነው የሚታይ በዚህ ስራ? እንግዲህ ሰክሰስ መሆን ፈልጋለሁ በአርት ሙሉ ስራ በዛ መስራት ነው የምፈልገው። አሁን በፍሪ ሰን ነው አርት የምሰራው ከስራ በኋላ እና ዊኬንድ ላይ ምናምን እና ወደፊት ትዌንቲ ፎር አወርስ ብቻ አርት ብቻ እንድሰራ ፈልጋለሁ። ከዛ የራሴ ትልቅ ጋለሪ እንዲኖረኝ ፈልጋለሁ ሌሎች እንደዚህ ታለንት ያላቸው ሰዎች መጥተው የሚያሳዩበት ሳይቸገሩ፣ እና ደግሞ ብዙ ጊዜ ሂስትሪ ያልተነገረውን በአርቴ መግለጽ እፈልጋለሁ ሌላ ሰው እንዲማር። እንግዲህ ከመጨረሳችን በፊት ሰዎች ሊያገኙሽ የሚችሉበትን አድራሻ፣ የሶሻል ሚዲያ አድራሻ ሊሆን ይችላል፣ ዌብሳይት ሊሆን ይችላል ንገሪና እንጨርስ። ፌስቡኬና ኢንስታግራሜ ሁለቱን እሱን ያለኝ ሁለቱም ሀበሻን ፔይንተር ነው። እዛም መጽሐፍ ይችላል ሰው ዌብሳይት አለኝ ደብሊው ደብሊው ጂ ኢ ኤል አይ ኤ አር ቲ ገሊ አርት ማለት ነው። ገሊአርት ዶ ኮም ገሊአርት ዶ ኮም ኦንላይን ሾፕ አለኝ አርት የሚሸጥበት እና ኮንታክት ኮንታክት ማድረግ ይችላል። ሄኖክ ከዚህ በፊት ግን ከመሰናበታችን በፊት ቅድም የዘፈንክልኝ ዘፈን የኢኮኖሚ ዋልድ ዜና ፋይል ወደሚለውን ለውጠዋለን። አስተያየቶቻችሁን እስኪ ባካችሁ ላኩልን። ፌስቡክ ላይ አትቪዮ አምሃሪክ ታገኙናላችሁ። ነገ ደግሞ የፍቅር ቀን ስለሆነ ለፍቅረኛዎቻችሁ የምትመርጧቸው ሙዚቃ ካለ አጋጣሚዎች ካላችሁ ሀው እናደርሳለን። እኛም እንግዲህ ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ሄኖክ ሰማ እግዜርነን ዲጄ ፋቱ አብሮን አምሽተዋል። መልካም ምሽት። ነገ እንገናኝ።